በአገልግሎት ሰጪ በግንባታ ስራና በማዕድን ቁፋሮ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ትላልቅ የንግድ ተቋማት ላይ ባከናወንኩት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን ወይም ኢኖቬሽኖችን የሚጠቀሙት ድርጅቶች ቁጥራቸው አነስተኛ መሆኑን ደርሼበታለሁ ሲል የኢትዮጵያ ቴክኖሎጂና ኢኖቬሽን ኢንስቲትዩት አስታወቀ። ሁለተኛውን ሀገር አቀፍ የኢኖቬሽን ጥናት ከሰሞኑ ይፋ ያደረገው ተቋሙ የናሙና ጥናት ካደረገባቸው ድርጅቶችና ተቋማት መካከል አስራ ዘጠኝ በመቶ ብቻ ዘመናዊ የምርት ሂደት የገበያ ብልሃትና ተቋማዊ አደረጃጀትን የመሳሰሉ ግኝቶችን ወይም ኢኖቬሽኖችን ተግባራዊ እያደረጉ እንደሆነ አስታውቋል። ሀብታም ስዩም በተቋሙ ተመራማሪ ወደሆኑት ዶክተር ጀማል መሐመድ በመደወል ተጨማሪ ማብራሪያ ለማግኘት ሞክሯል። ዶክተር ጀማል መሐመድ የጥናቱን ዓላማ ከሚያስረዱበት ቆይታቸው ይጀምራል። በመጀመሪያ የጥናቱ ዓላማ ዋናው ነገር አንደኛ መንግስት በዚህ በኢኖቬሽን ፖሊሲ በሁለት ሺ አስራ ሁለት በፈረንጆች አቆጣጠር ካወጣ በኋላ የተለያዩ ተግባራትን ያደርጋል። በዛ ፖሊሲ መሰረት አድርጎ አንዱ ዓላማ ያ ፖሊሲ ምን አይነት ለውጥ አምጥቷል ሀገሪቱ ውስጥ ያለው የኢኖቬሽን ሁኔታስ ምን ያህል የተሳለጠ ነው። በዋናነት ያተኮር ነው የንግድ ተቋማት ላይ ነው። የንግዱ ተቋማት ምን ያህል ኢኖቬቲቭ ነው ከሌሎች ሀገሮች ሲታይ የት ላይ ነው የቆመው? ምን አይነትስ ችግሮች አሉበት ኢኖቬቲቭ ለመሆን ወይ ላለመሆን እነሱ እነሱን ነገሮች ለማየት ነው። ወደ ጥናቱ ግኝቶች እስቲ እንምጣ። ጥናታችሁ ከዳሰሳቸው ድርጅቶችና ተቋማት መካከል ምን ያክሉ ዘመን ያፈራውን የቴክኖሎጂ ውጤት እየተጠቀሙ ይገኛሉ? አዳዲስ ብልሃቶችና የቴክኖሎጂ ውጤቶችን በመጠቀም ረገድስ አገልግሎት ሰጪዎችና አምራች ድርጅቶች ምን አይነት እንቅስቃሴ እያደረጉ ነው? ኢኖቬሽን ያው ቴክኖሎጂ ብቻ አይደለም። የአሰራር ስርዓትንም፣ የማርኬቲንግ ስርዓት፣ የድርጅት አደረጃጀትንም ከቴክኖሎጂ ኢኖቬሽን ጨምሮ ስለሚያደርግ እነዚህን ሁሉ አብረን የዳሰስ ነው። የሀገሪቱን የንግድ ተቋማት በሚወክሉ መልኩ ነው መረጥናቸው። ከዚያ ውስጥ ወደ አስራ ዘጠኝ ፐርሰንቱ ብቻ ናቸው ባለፉት በሁለት ሺ ዘጠኝ እና ሁለት ሺ አስር እንደ ኢትዮጵያ አቆጣጠር ቢያንስ ኢኖቬቲቭ የሆነ አክቲቪቲ ያላቸው ወይም የተሳካ ኢኖቬሽን ለገበያ ያቀረቡ ወይም ራሳቸው ተግባራዊ እያደረጉ ማለት ነው። የቴክኖሎጂ ኢኖቬሽን ሊሆን ይችላል፣ አዲስ የሆነ የገበያ ሰራ ሊሆን ይችላል፣ አደረጃጀት ሊሆን ይችላል። ከእነዚህ መካከል አንዱን የተገበሩት አስራ ዘጠኝ ፐርሰንቶች ናቸው በቁጥር ወደ መቶ ሀምሳ አካባቢ የሚሆኑ ናቸው ይሄ ቁጥር እጅግ አናሳ ይመስለኛል። ከለናሙና ከተመረጡት መካከል ከሀያ በመቶ ያነሱት አገልግሎት ሰጪዎች ድርጅቶችና ተቋማት ናቸው። እነዚህ አዳዲስና የተሻሉ ግኝቶች ለመጠቀም የሞከሩት እጅግ የበዙት ሳይጠቀሙ ቀርተዋል ማለት ነው። ይህ የሆነበት ምክንያት ምን እንደሆነ ጥናታችሁ ይፋ አድርጓል ወይም ደርሶበታል? ትክክል ነው። በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጣጠር ይሄኛው በጣም ዝቅተኛው ነው ያገኘነው። ከሌሎች ሀገሮችን ጋር ለማነጻጸር ሞከረናል። እንደዚሁ ዝቅተኛ ነው የኛ የሆነ ሌሎች ሀገሮች ወይም አብዛኞቹ ማለት ይቻላል ከኛ የተሻለ የኢኖቬሽን ተቋሚ ነው ያላቸው። በትክክል ምን እንደሆነ በእርግጥ በሌላ ጥናት መጠናት አለበት። ነገር ግን ከጥናቱ ተነስተን ያሉትንም ሁኔታዎች አብረን በማመዛዘን እና በመገምገም የተወሰኑ መላምቶችን አስቀምጠናል። አንዱ በዋናነት የሚሆነው በአለፉት ሁለት ሶስት አመታት ጥናቱ በተካሄደበት ዘመን ኢትዮጵያ ውስጥ የተለያዩ የፖለቲካ አለመረጋጋቶች ነበሩ። ፖለቲካው በየቦታው የንግድ ተቋማት በሙሉ ቀን የመስራት ችግር ነበረባቸው፣ በየቦታው የፖለቲካ ተርሞይል ስለነበር። በተመሳሳይ ሁኔታ ደግሞ የውጭ ምንዛሬ እጥረት ነበር። ያ የውጭ ምንዛሬ እጥረት ደግሞ ከውጭ ሀገር አንዳንድ በጣም ወሳኝ ግብአቶችን አምጥተው እንዳይጠቀሙ ያደርጋል። እንደገና በተመሳሳይ ሁኔታ ደግሞ በጠቅላላው የስራ እድሉም ቀንሶ ስለነበር የማህበረሰቡ የገቢ መጠን ቀንሷል። ያ ደግሞ ለንግድ ተቋማት ለሚያመርቷቸው ምርቶች ወይም ለሚሰጧቸው አገልግሎቶች ፍላጎት ስለሚቀንስ እነሱ ደግሞ ዞሮ ዞሮ የሚያመርቱትና አዳዲስ ምርት የሚያስፈልጋቸው ወደ ገበያ ለማቅረብ ስለሆነ ፍላጎታቸውን ወይም የኢኖቬቲቭነታቸውን ይቀንሰዋል። በዋናነት ያሉት መላምቶች እነዚህ ናቸው። ማንኛው የበለጠ ተፅዕኖ ፈጥሯል የሚለው ነገር ግን የበለጠ ስቴይል በሆነ ጥናት መጠናት አለበት። ግን ከእነዚህ ያለፈ አይደለም። በዋናነ ዶክተር ጀማል ኢትዮጵያ አዳዲስ የቴክኖሎጂ ውጤቶችና ዘመነኛ አሰራሮችን ትጠቀም ዘንድ ኢትዮጵያ የወጣት ሀገር እንደመሆኗ ወጣቶች ምን ያክል እየተሳተፉ ነው? ከወጣቶች የሚመጡ የፈጠራ ስራ ሀሳቦች የቴክኖሎጂ ውጤቶችስ ወደ ስኬት ይቀየሩ ዘንድ የእናንተ ኢንስቲትዩት ምን አይነት ስራዎችን እየሰራ ነው? በምን መንገድ እያገዛችኋቸው ይገኛል? እንዳልከው ይሄ እንግዲህ ኢኖቬሽን አዳዲስ ሀሳቦችን ይዞ ከመምጣት ጋር በተያያዘ ወጣቶች በብዛት አዳዲስ ሀሳብ ስለሚኖራቸው አዲስ እሳቤ ስለሚኖራቸው ለኢኖቬሽን ቅርብ ናቸው የሚሆኑ በዋናነት ግን፣ አሁን እኛ ያጠናነው የንግድ ተቋማትን ነው። እንዳለመታደል ሆኖ ደግሞ ወጣቶች በየቦታው የሚያመጧቸው አዳዲስ ሀሳቦች ከንግድ ተቋማት ከሚሰሩት አሁን ከሚሰሩት እና ከገበያው ፍላጎት ጋር በብዛት የተሳሰሩ አይደሉም፣ የተነጠሉ ናቸው። እና ብዙ ጊዜ ምንድን ነው ወጣቶችም አዳዲስ ሀሳቦች አሉን እነዛን ወደ ምርት ቀይረን ወደ ገበያ ማስገባት ተቸገረናል ሲሉ እንተማለን። በብዛት ቢዝነሶቹ ደግሞ እንደዚሁ የሀሳብ የአዳዲስ ሀሳብ ወይም ኢኖቬቲቭ የሆኑ ነገሮች ጥረት አለባቸው። ሁለቱን በአንድ ላይ የማገናኘት ስራ መሰራት አለበት። በእርግጥ በዋናነት ይሄ የሚጎል ስራ ነው የኛ ሚኒስቲቱ ሳሆን በዋና ነት ጥናቱም ላይ ተገኝቷል። አብዛኞቹ ቢዝነስ ፈርሞች ወይም የንግድ ተቋማት ከሌሎች ጋር ያላቸው ትስስር ሀሳብ ካላቸው አዳዲስ ሳቤ ካላቸው ወጣቶች የሚሆን ተቋማት ዩኒቨርሲቲዎች ጋ እንዳይሆን ያላቸው ትስስር በጣም ደካማ ነው። ስለዚህ ይህንን የወጣቶቹን ሀሳብ ከንግድ ተቋማቱ ጋር አስተሳስሮ ወደ ጠቃሚ ነገር መቀየር ያስፈልጋል። ለወጣቶቹም ሀሳባቸውን ወደ ቢዝነስ መቀየር ያስፈልጋል። ግን ይሄ በብዛት የተሰራ አይደለም። ምናልባት ይህንን ስራ ለመስራት በዋናነት ግንባር ቀደም ከሆኑ ተቋሞች መካከል አንዱ የኛ ተቋም ነው። ከዛ ሚኒስትሪውም ነው። እስካሁን ብዙ የተሰራ ነገር ባይሆንም ወደፊት ግን ልንሰራ በሰፊው ካቀናቸው ስራዎች መካከል አንዱ ይሄ ነው። ዶክተር ጀማል አክለውም አሁን የታየውን ዝቅተኛ የኢኖቬሽን ደረጃ ለማስተካከል የፋይናንስ ተቋማት አዳዲስ የፈጠራ ሀሳብ ላላቸው የተመቸ የብድር ስርዓት መዘርጋት እንዳለባቸው፣ በተቋማት መካከልም መደጋገፍና የእውቀት ሽግግር መኖር እንደሚገባው፣ ከኮሚኒኬሽን መሰረተ ልማት ግንባታ በተጨማሪም ከፍተኛ የትምህርት ተቋማትም ከኢንዱስትሪው ፍላጎት ጋር የሚስማማ የሰው ኃይል ማምረት እንዳለባቸው ጠቁመዋል። ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። Time.